አፏን ዝም ብላ ነው የምትከፍተው፣ ደሙን ታፈለዋለች። የሆነች ጋግርታም ነገር ናት። ድምፅ እንድታወጣ ፊቷን በቦክስ በለው በለው ይላል። ቤተሰቦቿንም ጓደኞቿንም ትዳራቸው ውስጥ እታስገባ ሰው የላት ምን የላት፣ የሆነች የተጣለች ነገር ናት። እንዴት አይጫወትባት ሴትነቷን አጠብቃል? ሁልጊዜ እንደተርመጠመጠች ነው። ወጣ ወጣ እንኳን አትልም። ቤቱን ዞር ብላ እንኳን አታዩም። እንደ ጥሩ ሚስ ቤቷን ካልያዘች እንዴት አይቀጣት? ሆነች የተጣለች ነገር፣ ደሙን ታፈለዋለች። አንቺ አይደለሽ፣ የአንቺ ጥፋት አይደለም። አንቺ አይደለሽ፣ የአንቺ ጥፋት አይደለም። በሴታዊት የተሰራው ለጥቃት ሰበብ የለውም የሚለው የማህበረተሰብ ተኮር አገልግሎት ማስታወቂያ ነበር ቀድሞ የተሰማው። ሴታዊት በዚህ የአስራ ስድስት ቀን የጾታዊ ጥቃት ንቅናቄ በተለያዩ ማህበራዊ ድረገጾች ላይ ውይይትን የሚያጭሩ ሀሳቦችን በማንሳት ንቃትን ለመፍጠር እየሰራ ይገኛል። የአምላክ ነሽያሲን በሴታዊት ድርጅት ውስጥ ዲጂታል ኮሚኒኬሽን ናት። በዚህ አመት በአስራ ስድስት ቀን ንቅናቄ ጾታን መሰረት ያደረገ ጥቃትን ለመቃወም የተዘጋጀ ነው። የዚህ ዓመት ሲሞ ሁላችንም ስለመደፈም መቆም አለብን የሚል የያዘ ነው። በማህበራዊ ሚዲያ ላይ የምናደርጋቸውን ቅናዎች አሉ በቀን ከፋፍለን እስካሁን እያደረግናቸው ናቸው አሉ ከዚህ በኋላ ደግሞ ቀን ስላላለቀ የምንቀጥላቸው አሉ መጀመሪያ በመደፈር ጀመር ምን ማለት ነው መደፈር ማለት ምን ማለት ነው በሚለው በፍቃድ ላይ የተመሰረተ ግንኙነት ምን ማለት ነው ያለን ሰው በአብዛኛው ጊዜ ስለመደፈር ሲያስብ ምንድን ነው የለበሰችው ልብስ ነው ያመሸችበት ቦታ ነው የምታደርገው ነገር ነው ምናምን ያለ የሚሰጣቸው አፈታሪኮች አሉ እነሱ እውነት እንዳልሆኑ እውነታቸውን ደግሞ ከሰር እያደረግን ቀጥለናል ቤት ታወራን አወራን ከዚህ በኋላ ደግሞ ባሉት ቀን ሲሆን ስለሕገ ወጡ ዝውውር እናወራለን። ለሴቶች ላይ ስለማተኮር፣ ስለአሲድ መጥፋት፣ ስለጽፋዊ ትንኮሳ እናወራና የመጨረሻዎቹን ሁለት ቀናት ላይ ግን አንደኛው ቀን ላይ በአንድ ሴት ወይም አንድ ሰው ከተደፈረ ምን አይነት ሰርቪሶች ማግኘት ይችላል እዚህ ኢትዮጵያ ተራ ናቸው። ትንሽ ሪሰርቾች አሉ፣ እሱን ቤዝድ አርገን የምንናገራቸዋለን። ስለ ዋን ፐርሰንት በስነ ልቦነ ድጋፍ ሲሰጡ ቦታዎች ሊሆን ይችላሉ። የተለያዩ ሰነቶችን እንጠቅሳለን። እንደ ኤሮፓያን አቆጣጠር በሁለት ሺ አስራ ስድስት የወጣው የኢትዮጵያ የስነ ህዝብና የጤና ጥናት ዲኤችኤስ እንደሚያሳየው ሴቶችን ከጥቃት ለመከላከል በዋናነት በኢኮኖሚ ማብቃት አስፈላጊ መሆኑን ያትታል። ጥናቱ እንደሚያሳየው ከሆነ ከአስራ አምስት እስከ አርባ ዘጠኝ እድሜ ክልል ውስጥ ያሉ ስልሳ ሶስት በመቶ የሚሆኑ ሴቶች ባላቸው ምግብ ካሳረሩ ወይም ደግሞ ከተከራከሩት ሳያሳውቁት ከቤት ለተለያዩ ጉዳዮች ከወጡ ግንኙነት ሳያምራቸው ቀርቶ እምቢ ቢሉት አሊያም ደግሞ ልጆቻቸውን በተለያዩ ምክንያቶች ቸል ብለው ቢያገኛቸው ሊደበድባቸውን መብት እንዳለው ያምናሉ ይላል። ጥናቱ እንደሚያሳየው ከሆነ ፆታዊ ጥቃት ወንዶች በሴቶች ላይ የሚያደርሱት ነገር ሳይሆን እንደ ማህበረሰብ የተቀበልናቸውን አስተሳሰቦች ለመቀየር ሁለቱም ፆታዎች ላይ ንቃትን በመፍጠር መሰራት እንዳለበት ያመለክታል። ሴታዊትም በሴቶች ጥቃት ዙሪያ የሚደረጉ የሐሰትና የተለምደው ትርክቶችን ለመቀየር እየተንቀሳቀሰ ነው ትላለች አምላክ ነሽ። የዚህ አመትም በማህበራዊ ሚዲያ ብቻ ገብተን ነው እያወራን ያለነው። ለውጥ ለማምጣት የአንድ ሰው አስተሳሰብ ለውጥ አለበት። አስተሳሰቡ ደግሞ ከማወቅ ጀምሮ ብለን ስለ ልማት ነው። አሁን እያስተማርን ያለ ነው የተለያዩ አፈታሪክና እውነታዎች ያንም ሴቶች የሚደፈሩት ወይም ወንዶቹ ሊሆን ይችላል የሚደፈሩት ብለን የምናስበው በ ሩቅ አካል የማይታወቅ ሰው ድንገት መጥቶ እንደዛ እንዳልሆነ ለማሳየት ሞክረናል። አንደኛው በተለያዩ በተለያዩ ማህበራዊ ሚዲያችን ሳተፉ ሰዎች ይለያያሉ ብዬ አስባለሁ። ፌስቡክ ላይ ያለን፣ ትዊተር ላይ ያለን፣ ኢንስታግራም ላይም አለን፣ ከዛ ቴሌግራም ላይ አለ። ሰውን ኮሜንት ማየት እንችላለን። ሰው መሴጅ ልክልናል፣ ምናምን ሰው አቨሬጅ እንሰድካልን ወጣቶች የምንላቸው ሰዎች ናቸው የሚያዩት ወንዶች ናቸው፣ ሴቶች ሁለቱም ናቸው ኢንጌጅ የሚያደርጉ። ግን ደግሞ ይሄ ነገር እንደዚህ ነው ብለው ይገርማቸው የምናያቸው ወንዶች ናቸው ብዬ አስባሉ። ግን ኢንጌጅመንቱ አይን ከሁለቱም በኩል ነው። መሪያ ላይ የተናገርኩት ሁላችንም ስለመደፈር መቆም አለ፣ ቆመን የምናይ ህብረስታ መሆን የለብንም የሚል አቋም ያለው ነው። ስደፍ አይገባኝ ኔ አይደለም የኔ ሰው አይደለችም ብለን ምንተወን እንዳይሆንም። ምንም እንኳን የዚህ አስራ ስድስት ቀን ንቅናቄ የዘንድሮ ትኩረት አስገድደው መድፈር ላይ ቢሆንም በሴታዊት ግን አጠቃ ይ ላይ የጥቃት አይነቶችን በማካተት መደፈርን፣ የአሲድ ጥቃትና የህገ ወጥ ሰዎች ዝውውርን አካተው እንቅስቃሴ እያደረጉ ይገኛሉ። የአምላክ ልሽ እንደነገረችኝ በዚህ ንቅናቄ ፍጻሜ ላይም አለኝታ የተሰኘው በፆታዊ ጥቃት ላይ የነጻ የምክር አገልግሎት የሚሰጠው የስልክ መስመር ቁጥር ይፋ ይደረጋል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ ኤደን ግረመው ዋሽንግተን ዲሲ።